በደቡብ ኢትዮጵያ የሚንቀሳቀሱ ሶስት የፖለቲካ ድርጅቶች የጌዲዮ ህዝብ ዲሞክራሲያዊ ድርጅት፣ የወላይታ ህዝብ ዲሞክራሲያዊ ግንባር እና የኦሞ ህዝብ ዲሞክራሲያዊ ህብረት በአካባቢያቸው ስለሚገኘው ወቅታዊ ሁኔታን በሚመለከት በጋራ መቅለጫ አውጥተዋል። በጥቅሉ አሁን የሰላም ጥሪ እየተስተናገደ ባለበት ጊዜ ይህንን አካሄድ ለማደፍረስ የሚንቀሳቀሱ አሉ በማለት እና ለበርካታ ለተፈናቀሉ ዜጎች የድረሱልን ጩኸታቸው ይሰማ በማለት ነው። ከጌዲዮ ሕዝብ ዴሞክራሲያዊ ድርጅት ሊቀመንበር በአቶ አለሳ መንገሻ በመጀመር ከቅርብ ጊዜያት ወዲህ ህዝባችን ያገኘው ተስፋና ያንን ተከትሎ ደግሞ በተለያዩ አካባቢዎች እየተፈጠረ የነበረው አሳዛኝ ሁኔታ መፍትሄ እንደሚያስፈልገው በማመን ድምጻችንን ማሰማት አለብን ብለን መግለጫችንን ካወጣን ወዲህ አንዳንድ ለውጦች በተወሰነ አቅጣጫ ታይተዋል። ወደ ወልቂጤ አካባቢ የነበረው ሁኔታ በአካባቢ ወጣቶች እና በአካባቢ አዛውንቶች ጥረት በተወሰነ ደረጃ ረግበዋል። ወደ ወላይታም አካባቢ የነበረው አሁን ያን ችግር ለመፍታት በርካታ ጥረት የተደረገ አዋሳም በግጭቱ ለተጎዱ ወገኖች ሰብዓዊ ድጋፍ ለማድረግና መልሶም ለማቋቋም የሀገር ሽማግሌዎች፣ የሃይማኖት ተቋማት፣ የመንግስት አካላትም መጋዳ ጥረት እያደረጉ ነው። ገደኦና በጉጂ ምስራቅና ምዕራብ ዞኖች በተከሰተው ግጭት መግለጫውን ስናወጣ የነበረው ቁጥር ዛሬ በጣም ከፍ ብሎ መንግስት በቅርቡ ባወጣው ይፋዊ መግለጫ የተፈናቃዮች ቁጥር ወደ 955 ሺህ መድረሱንና ከዛም አልፎ እስከ ሚሊየን ሊጠጋ እንደሚችል መንግስት ይፋ አድርጎ የዓለም አቀፍ ማህበረሰብ ሰብአዊ ድጋፍ እንዲያደርግ በይፋ ጠይቋል። በአሁኑ ወቅት ሁኔታዎች አሳሳቢ መሆናቸውንና የመንግስት ትኩረትን ይሻል በማለት ያሳሰቡት መንግስት በብሔራዊ ደረጃ ያቋቋመው ብሔራዊ ኮሚቴ እንዳለ በመግለጽ ዘላቂ መፍትሄ ለመስጠት ጥረት እያደረገ እንደሆነ ገልጸዋል። ጊዜው በጣም የዝናብና የብርድ ጊዜ ስለሆነ ተፈናቃዮች ከፍተኛ ሰብአዊ ቀውስ ውስጥ እንዳይገቡ መንግስት በአፋጣኝ እርምጃዎችን እንደወስድ ነው የምንጠይቀው። ከኦሞ ህዝብ ዲሞክራሲያዊ ህብረት በኩል ደግሞ በዚሁ ርዕስ ዙሪያ የፓርቲው ፕሬዚዳንት አቶ ግርማ በቀለ የተገኘውን የሰላም ውጤት ለመቀልበስ የሚጥሩ እንዳሉ አስምረውበታል። ይህንን አበረታች የለውጥ እንቅስቃሴ ሊቀለብሱ የሚችሉ ጥቅም የቀረባቸውና በዚህ አዲስ የለውጥ አካሄድ የተከፉ ወገኖች የሚያደርጉት ጥረት በተለያዩ የአገሪቱ ክፍሎች በተለያየ መልክ የተገለጸ ነው። ይህ ህዝብ ለህዝብ የተጋጨ በማስወሰል ብዙ ህይወት፣ ንብረት የጠፋበትና በሰዎች ላይ ማህበራዊ ስቃይ የደረሰበት ሁኔታዎች ታይቷል። እንግዲህ ይህንን የሚያደርጉ ኃይሎች በተለያዩ ቦታዎች እንደነዚህ ያሉ የጥፋት ድርጊቶችን ማድረጋቸው ኃላፊነት የማይሰማቸው ወገኖች ፖለቲካውን ከጥቅማቸው አንጻር ብቻ እየመዘኑ ዘረኝነትን የሚያስፋፈው ሃይ ሊባሉ እንደሚገባ ይህ ድርጊት በቶሎ ካልተመለሰ ሊያደርስ የሚችለው አደጋም ከፍተኛ መሆኑን ለማሳየት ነው። ከወላይታ ህዝብ ዴሞክራሲያዊ ግንባር በኩል የፓርቲው ሊቀመንበር አቶ ተክዴ ቦረና የሀገሪቱ የፖለቲካ ሂደት አስተማማኝ ይሁን ይላሉ። አስተማማኝ ዴሞክራሲያዊ ስርዓትን ለመገንባት የሚያስችል መልካም አስተዳደር፣ እኩልነት፣ ፍትህ፣ ሰላም በሚፈለገው ያህል እስካልተገኘ ድረስ የህዝብ እንቅስቃሴ የሚቆም አይደለም። በራሱ በኢህአደግ ውስጥ ከፊሎቹ ባደረጉት እንቅስቃሴ ከህዝብ ጋር የሚስማማ ይህም ሆኖ ግን አልፎ አልፎ በየቦታው አላስፈላጊ የሆኑ ሰላምን የሚያሳጡ ችግሮች ሲከሰቱ እናያለን። እንደ ውቅያኖስ ባጥለቀለቀበት ቦታ ላይ ቦምብ ጥሎ የሰው ህይወት እንዲጠፋ እና ሰው እንዲጎዳ ማድረጉ እጅግ በጣም አሳዝኖናል። አሳፋሪም ሆኖ አግኝተነዋል። ጌታቸው ተድላይ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ